The voice of a man ኢትዮጵያ ማንም ተነስቶ እንደፈለገው የሚጋግራት የግል ርስት ሳትሆን ዘመናትን ያስቆጠረች ታላቅ ህዝብ የመሰረታት አገር ነች አሉ ጠቅላይ ሚኒስትር አብይ አህመድ ፍራንክፉርት ጀርመን ላይ ለተሰበሰቡ ኢትዮጵያውያን ና ትውልደ ኢትዮጵያውያን በዛሬው ዕለት ባሰሙት ንግግራቸው ጠቅላይ ሚኒስትሩ በኢትዮጵያ ዘላቂ ስኬት ላይ ያላቸውን ተስፋ ና እምነት በዚሁ አውሮፓ ሀገሮች ውስጥ ለሚኖሩ ኢትዮጵያውያን ና ትውልደ ኢትዮጵያውያን ለእርሳቸው ያላቸውን ድጋፍ ለመግለጽ ባሰናዱት ፍራንክፈርቱ የኮሜርስ ባንክ አሬና ስቴዲየም ፕሮግራም ላይ ባሰሙ ንግግራቸው በድጋሚ አረጋግጠዋል። የሃይማኖት አባቶች በየእምነታቸው ጸልየዋል። የባህል ትሪቶች ቀርበዋል። ለጠቅላይ ሚኒስትሩም በርከት ያሉ ጥያቄዎች ቀርበው ምላሽ ሰጥተውባቸዋል። ጽዮን ግርማ ዝርዝሩን ይዛለች። ዛሬ በጀርመን ፍራንክፈርት ኮሜርስ ባንክ አሬና ስታዲየም ውስጥ ከተለያዩ የአውሮፓ ሀገሮች የተሰባሰቡ ኢትዮጵያውያንና ትውልደ ኢትዮጵያ ለጠቅላይ ሚኒስትር አብይ አህመድ ያላቸውን ድጋፍ ለመግለጽ ባሰናዱት ፕሮግራም ላይ ተገኝተው ንግግር ያደረጉት ጠቅላይ ሚኒስትሩ የንግግራቸው ቁልፍ መልእክት ችግሮቿ የተወገዱባት ኢትዮጵያን ማየት ላይ ያተኮረ ነበር በዚህ ቦታ በፊታችሁ ስቆም ሀገራችን በኢኮኖሚ በልጽጋ ሰላማችን ሙሉ በሙሉ ተሟልቶ ግጭት ጠፍቶ ዴሞክራሲ ጎልብቶ በላቀ ሁኔታ ተከብሮ ቢሆን ምንኛ ደስ ባለኝ ነበር። ግን አይደለም። አሁን በእጃችን ያሉን ሁለት ነገሮች ናቸው፣ ነጻነትና ተስፋ። እነዚህን ሁለቱን ይዘን በትብብርና በአንድነት ከሰራን የምንሻት ኢትዮጵያን ከመፍጠር የሚያግደን ኃይል አይኖርም ጠቅላይ ሚኒስትሩ አውሮፓውያን ከጦርነት ማግስት ያሳዩትን መተባበር አድንቀው አገራቸውን የገነቡበትን መንገድም ለኢትዮጵያውያን በምሳሌ አስቀምጠዋል ሕዝቡ ጦርነትን አምርሮ ቢጠላ ገፈት ቀማሽ ሆኖ ስላየው ነው ዘረኝነትና የበላይነት አባዜ አምርሮ የተዋጋው ካደረሰበት ውድመትና ጥፋት ስለተረዳ ነው ይህ እንደ አገርና እንደ ሕዝብ ለኛ ለኢትዮጵያውያን የሚሰጠን ትምህርት ከፍተኛ ነው። በኢትዮጵያ የፖለቲካ ባህል ውስጥ ብዙዎች የለውጥ ጅማሮች በመሳሪያና በአመፅ ተጀምረው በማሸነፍና በመሸነፍ በማሳደድና በመሰደድ የተደመደሙ መሆናቸው ለሁላችን ግልጽ ነው። አዲስ የሰላምና የእርቅ ምዕራፍ ከመሆን ይልቅ ሌላ የሌላ ዙር ውጊያና አመፅ መጀመሪያ የሆኑበት አጋጣሚ ብዙ እንደነበር የትናንት ታሪካችን ምስክር ነው። አሁን ያላየነውን የምናይበት ያልሞከርነውን የምንሞክርበት ዘመን ነው። ምቾታችንን ተወት አድርገን መከራዎቻችንን ታክሰን ጥርሳችንን ነክሰን የምንሰራበት ለሀገራችን በተባበረ ክንድ የምንተጋበት ወቅት ነው። በየጎራው ያሉ ኃይሎች አሸናፊ የሚሆኑበትን የፖለቲካ ባህል ከአውሮፓ ተምረን እንደ አገር አሸናፊ የምንሆንበትን መንገድ መያዝ አለብን፣ ይገባናል። በአሁኑ ወቅት ኢትዮጵያውያኑና ትውልደ ኢትዮጵያ ከውጭ ሆነው ስለ ሀገራቸው ሲሰሙ በደስታና በመከፋት ውስጥ፣ በተስፋ ማድረግና በተስፋ መቁረጥ ውስጥ እንደሆነ ገልጸው፣ አንድ ነገር ግን እርግጠኛ ሆኑልኝ አሉ። ግን እርግጠኛ መሆን ያለባችሁ አንድ ነገር ኢትዮጵያ ማንም ተነስቶ በወደደው ልክና መልክ እንደ ቂጣ ጠፍጥፎ የሚጋግራት የግል ርስት ሰቶን ንግግራቸው በሞቀ ጭብጨባ ቢቋረጥም ቀጠሉ። ጠቅላይ ሚኒስትር አብይ ዘመናትን ያስቆጠረች ታላቅ ሕዝብ የመሰረታት ታላቅ ሀገር መሆኗን ነው። እሳት ቢያንቀላፋ ገለባ ጎበኛው እንዲሉ ሀገሬ አንቀላፍታ የሆናል እንጂ አልሞተችም። ኢትዮጵያ ደክማ የሆናል እንጂ አልተሸነፈችም። እምዬ ቀጥና የሆናል እንጂ አልተበጠሰችም። ተስፋ ሳንቆርጥ ሳንከፋፈልና ጊዜያችንን የማይጠቅም ነገር ላይ ሳናባክን ወገባችንን አጥብቀን ከሰራን አገራችንን ታላቅ ማድረግ የሚከብድ አይሆንም። መቼም ኢትዮጵያዊ ሆኖ የኢትዮጵያን ክፉ ማየት የሚመኝ ጤነኛ ሰው አለ አላምንም። ከዚህ ከተሰበሰባችሁ የአገሬ ልጆች መሃል የሀገሩ ነገር ሆዱን የማይበላው ውስጡን የማያንሰፋስፈው ሰው አይኖርም። ኢትዮጵያዊነትን ከቃላት በዘለለና ከስሜት በተሻገረ መልኩ በስራ የምናይበት ዘመን ላይ ስለሆንን ለጊዜው የማይጠቅመውን ትተን የሚያስፈልገንን አጥብቀን መያዝ ይኖርብናል። ወደድንም፣ ጠላንም እንደ ሀገር ልንሸሻቸው የማንችላቸው ሶስት መሰረታዊ የጊዜ ማዕዘኖች መካከል ላይ እንገኛለን። አያይዘው ከትላንት ስህተቶች የሚስተካከሉ ዛሬ በትጋት የሚሰራና ነገ ደግሞ የሚገነባ መሰረት መኖሩን ገልጸው ወደፊት ብዙ መሰረት ሊተከልባቸው የሚገቡ ጉዳዮች እንዳሉም ዘርዝረዋል። ከትናንት አያሌ የመልካም ነገሮችን እንደወረስን ሁሉ ብዙ መስተካከል ያለባቸው ነገሮችም ወርሰናል። ፍትህን፣ የሰብአዊ መብት አያያዝን ፍትሃዊ የሀብት ክፍፍልን፣ የዳበረ የሥራ ባህልን፣ በሕግና በሥርዓት መኖርን፣ ሐሳብን በነጻነት መግለጥን፣ ረሃብና ድህነትን ማስወገድን በተመለከተ ገና ብዙ የሚቀሩን ሥራዎች አሉ። ያለፉትን ጊዜያት እያነሱ እየተወቃቀሱ መቀጠል ለኢትዮጵያ የሚያመጣው ውጤት እንደሌለ የተናገሩት ጠቅላይ ሚኒስትሩ ኢትዮጵያን ወደፊት ለማሻገር የሁሉንም ሰው ትብብር ጠይቀዋል። ተቋማትን በመገንባት ሂደትም መንግስታቸው እየሰራ መሆኑን በዝርዝር አስረድተዋል። ምርጫ ቦርድ ነጻ፣ ተአማኒና ገለልተኛ እንዲሆን ለማድረግ የህግና የመዋቅር ማሻሻያ በመስራት ላይ እንገኛለን። የጸጥታና ደህንነት ተቋማት በሰለጠነ መንገድ የዜጎችን መብትና ክብር ጠብቀው የሚፈለግባቸውን ሥራ እንዲሰሩ ጠንካራ ሪፎርም በማካሄድ ላይ እንገኛለን በመከላከያችን ሁሉም መልኩ ኢትዮጵያን የሚወክልና የሚመስል የዘመነና ከማንኛውም አይነት ጥቃት ሀገሪቱ ሊጠብቅ በሚችልበት ቁመና ላይ እንዲገኝ በእኛ ብቻ ሳይሆን ከወዳጅ ሀገራት ጋር በጥምረት በመስራት ላይ እንገኛለን የፍትህ ተቋማት ለዜጎች መብት መከበር የሚሰሩ በገለልተኝነት በሕግ የበላይነትና በሊናቸው ልዕልና ብቻ እንዲዳኙ በህዝቡም ዘንድ የሚከበሩና የሚታፈሩ ተቋማት እንዲሆኑ ማድረግ የዚህ ዓመት አንዱና ዋነኛው ስራችን ይሆናል። ከዚህ ቀደም በሰሜን አሜሪካ ይፋ ያደረጉትን የአንድ ዶላር የገንዘብ መዋጮም በፍራንክፈርቱ ንግግር ደግመውታል። ዛሬ በአውሮፓ ለምትገኙ ኢትዮጵያውያን ደሞዛችሁን አስይዛችሁ እንድትበደሩልን ሳይሆን በቀን ከአንድ ማኪያቶ አንድ ዶላር እንድትሰጡን በትህትና በድጋሚ ልለምናችሁ እፈልጋለሁ። ጠቅላይ ሚኒስትሩ አምባሳደሮቼ እያሉ ለጠሯቸው ታዳሚዎች ተጋግዞ ኢትዮጵያን ከችግር ማላቀቅ እንደሚቻል በንግግራቸው አጽንዖት ሰጥተው ነግረዋቸዋል። ጠቅላይ ሚኒስትሩ የመጨረሻው ንግግራቸው በተስፋና በእምነት የተሞላ ነበር። ከአስር ዓመት በኋላ ችግሮቿን ሁሉ ትዝታ ያደረገች የማትፈርስ የማትቀለበስና ወደ ኋላ የማትመለስ ለሁላችንም የምትበቃ ለሌሎች የምትርፍ የአፍሪካ ኩራት የዓለም ፈርጥ የሆነች ኢትዮጵያን አያለው ተስፋ አደርጋለሁ። በስደትና በተለያዩ ምክንያቶች ሀገርና ቀያቸውን ጥለው በየሰው ሀገር የተበተኑ ሕዝቦቿ በሀገራቸው በፈቀዱበት ቦታና መንገድ በፍቅርና በመልካም ጉርብትና በሀገራቸው ብለው የሚኖሩበት ጊዜ ሩቅ አይሆንም። ተስፋ አደርጋለሁ። የኢትዮጵያ ወጣቶች አውሮፓ ተው ለማግኘት ለሚያልሙት ያልተረጋገጠ ቀቢዘ ተስፋ የሳሃራ በረሃ አቋርጠው የሜዲትራንያን ባህር ከፍለው የሚነግዱበት ዘመን ለአንዴና ለመጨረሻ ጊዜ ያከትማል። ፍሰቱ ወደ አውሮፓ መሆኑ ቀርቶ ወደም የኢትዮጵያ ይቀለበሳል። አሁን ያለው ውጣ ውረድ አልፎ የደስታ የሚሆን ጊዜ እንደሚመጣ ያላቸውንም ተስፋ ገልጸዋል። ሁላችንም ወደ ልቡናችን ተመልሰን የትናንቱን በእርቅና በይቅርታ ዘግተን የነገውን በተስፋና በፍቅር ሰንቀን የምንኮራበትን ልዩ ሀገር እንገነባለን። ተስፋ አደርጋለሁ፣ ደግሞም አምናለሁ። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር። ሪ ኢትዮጵያን ይባርክ። ገለቶማ አመሰግናለሁ። ዳንክሽን ቴንክ ዩ ኢሻ ዳንክ ኢኔን በተለያዩ የኢትዮጵያ ቋንቋዎች የሙዚቃ ዝግጅቶች የቀረቡበት፣ የባህል ቡድኖች ግጥም ያነበቡበት፣ ትርኢት ያሳዩበት፣ የተለያዩ ባንዲራዎች የተውለበለቡበት የስታዲየም ዝግጅት ነበር። የሃይማኖት አባቶች በየእምነታቸው ጸልየዋል። ኢትዮጵያ ውስጥ ባሉ ፖለቲካዊ፣ ማህበራዊ እና ኢኮኖሚያዊ ጉዳዮች ብዙ ጥያቄዎች ተነስተው በጠቅላይ ሚኒስትሩ ምላሽ ተሰጥቶባቸዋል። ምን ጥያቄዎች ተነሱ? ምላሾቹ ምን ነበሩ? የተለያዩ ኢትዮጵያውያን አስተያየቶችን አካትቼ በነገው ምሽት እመለስበታለሁ። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ